ፎንርኢ፣ ጤና ይስጥልኝ። እባክዎ ለኪራይ የሚሆን ቤት አለዎ? አዎ፣ ብዙ ቤቶች አሉኝ። ለመሆኑ ጌታ የሚፈልጉት ምን አይነት ቤት ነው? ራሱን የቻለ መኝታ ቤት የምፈልገው አንድ ራሱን የቻለ ቢያንስ ሁለት መኝታ ቤቶች፣ አንድ ወጥ ቤት፣ መታጠቢያ ቤት፣ ማረፊያ ቤትና ምግብ ቤት ያለው ቤት ነው። ለመሆኑ የት ቦታ ይመርጣሉ? ቢቻል ወደ አሜሪካን ኤምባሲ ገደማ ቢሆን ደስ ይለኛል። አማረ፣ ማማር ያምራል። ባይቻል ደግሞ ሰፈሩ ካማረ የትም ቢሆን ግድ የለኝም። መስፍን ሐረር መንገድ ራስ ደስታ ሆስፒታል። አንድ በጣም ጥሩ ቤት በመስፍን ሐረር መንገድ ላይ ራስ ደስታ ሆስፒታል ጀርባ አለኝ። እሱን ሰፈር በጣም እወደዋለሁ። ወደ ውስጥ የሚያስገባ ደህና መንገድ አለው። የመኪና ማቆሚያ? አዎ፣ በጣም ጥሩ መንገድ አለው። ከዚያም በላይ ለመኪናዎ ማቆሚያ የሚሆን ቤት አለው። እንዳነጋገርዎ በጣም ጥሩ ይመስላል። ለመሆኑ ሄደን ለማየት ይቻላል? በደስታ ነዋ። እንሄድ። ቤቱን ወድጀዋለሁና ስለ ኪራዩ ይንገሩኝ። ቤቱ ከመብራትና ከውሃ ሌላ በወር ሁለት መቶ ሀምሳ ብር ነው። መልካም፣ እከራየዋለሁ። መጠረግ ሰም መወልወል ደና ቤቱ ተጠርጎ በሰም እንዲወለወል ለወት መቼ መግባት ይፈልጋሉ? ዓርብ ብገባ ደስ ይለኛል። መሞከር ለዓርብ እንዲዘጋጅ ለዎት እንሞክራለን። እሺ። ጤና ይስጥልኝ። አሜን። ጤና ይስጥልኝ። ጤና ይስጥልኝ። እባክዎ ለኪራይ የሚሆን ቤት አለዎ? አዎ፣ ብዙ ቤቶች አሉኝ። ለመሆኑ ጌታዬ የሚፈልጉት ምን አይነት ቤት ነው? የምፈልገው አንድ ራሱን የቻለ ቢያንስ ሁለት መኝታ ቤቶች፣ አንድ ወጥ ቤት፣ መታጠቢያ ቤት፣ ማረፊያ ቤት እና ምግብ ቤት ያለው ቤት ነው። ለመሆኑ የት ቦታ ይመርጣሉ? ቢቻል ወደ አሜሪካን ኤምባሲ ገደማ ቢሆን ደስ ይለኛል። ባይቻል ደግሞ ሰፈሩ ካማረ የትም ቢሆን ግድ የለኝም። አንድ በጣም ጥሩ ቤት በመስፍን ሐረር መንገድ ላይ የራስ ደስታ ሆስፒታል ጀርባ አለኝ። እሱን ሰፈር በጣም እወደዋለሁ። ወደ ውስጥ የሚያስገባ ደህና መንገድ አለው። አዎ፣ በጣም ጥሩ መንገድ አለው። ከዚያም በላይ ለመኪና ማቆሚያ የሚሆን ቤት አለው። እንደ አነጋገሩ በጣም ጥሩ ይመስላል። ለመሆኑ ሄደን ለማየት ይቻላል? በደስታ ነዋ። ኔድ ቤቱን ወድጀዋለሁና ስለ ኪራዩ ይንገሩኝ። ቤቱ ከመብራትና ከውሃ ሌላ በወር ሁለት መቶ ሀምሳ ብር ነው። መልካም እከራየዋለሁ። አየዋለሁ። ደህና፣ ቤቱ ተጠርጎ በሰም እንዲወለወል ለወት። መቼ መግባት ይፈልጋሉ? አርብ ብገባ ደስ ይለኛል። ለአርብ እንዲዘጋጅ ለወት እንሞክራለን። እሺ። ጤና ይስጥልኝ። አሜን። ጤና ይስጥልኝ for comprehension ጤና ይስጥልኝ። እባክዎ ለኪራይ የሚሆን ቤት አለዎ? አዎ፣ ብዙ ቤቶች አሉኝ። ለመሆኑ ጌታዬ የሚፈልጉት ምን አይነት ቤት ነው? የምፈልገው አንድ ራሱን የቻለ ቢያንስ ሁለት መኝታ ቤቶች፣ አንድ ወጥ ቤት፣ መታጠቢያ ቤት ማረፊያ ቤትና ምግብ ቤት ያለው ቤት ነው። ለመሆኑ የት ቦታ ይመርጣሉ? ብቻል ወደ አሜሪካን ኤምባሲ ገደማ ቢሆን ደስ ይለኛል። ባይቻል ደግሞ ሰፈሩ ካማረ የትም ቢሆን ግድ የለኝም። አንድ በጣም ጥሩ ቤት በመስፍነ ሐረር መንገድ ላይ የራስ ደስታ ሆስፒታል ጀርባ አለኝ። እሱን ሰፈር በጣም እወደዋለሁ። ወደ ውስጥ የሚያስገባ ደህና መንገድ አለው። አዎ በጣም ጥሩ መንገድ አለው ከዚያም በላይ ለመኪናው ማቆሚያ የሚሆን ቤት አለው። እንዳነጋገሮ በጣም ጥሩ ይመስላል። ለመሆኑ ሄደን ለማየት ይቻላል? በደስታናዋ እንሄድ። ቤቱን ወድጀዋለሁና ስለ ኪራዊ ይንገሩኝ። ቤቱ ከመብራትና ከውሃ ሌላ በወር ሁለት መቶ ሃምሳ ብር ነው። መልካም እከራየዋለሁ። ደህና ቤቱ ተጠርጎ በሰም እንዲወለወል እለወት መቼ መግባት ይፈልጋሉ? አርብ ብገባ ደስ ይለኛል። ለአርብ እንዲዘጋጅ ለወት እንሞክራለን። እሺ። ጤና ይስጥልኝ። አሜን። ጤና ይስጥልኝ። የቤቱ ግድግዳ ረጅም ነው። በምድር ቤቱ ውስጥ እሰራለሁ። ምድር ሽንት ቤቱ የት ነው? ትናንትና አንድ ትልቅ ቁም ሳጥን ገዛሁ። የቤቱ መጋረጃ ቆሽሿል። ከውጭ አገር የመጣ ምንጣፍ ወንድሜ ሰጠኝ። የቤቱ ወለል ሰፊ ነው። ጫማዬን አስወለውላለሁ። ማስወልወል ልብሱን አስጠረገ ማስጠረግ እኔና አቶ ዮሐንስ ውል ተፈራረምን መፈራረም የምትፈልጉትን የኪራይ ቤት አይነት አገኛችሁ የለም፣ ገና በመፈለግ ላይ ነን። ለማ ያገኘላችሁን ቤት አልወደዳችሁትም? የግድግዳው ቀለም አረንጓዴ ስለሆነ አልወደድነውም። ለመሆኑ የት ሰፈር ብታገኙ ትፈቅዳላችሁ? አንተ ወደምትኖርበት ሰፈር ቢገኝልን ደስ ይለናል። ለመሆኑ ካንተ ቤት ጀርባ ያለው ቤት የሚከራይ ነው? አዎ፣ የሚከራይ ነው። ውስጡን ገብታ አይተኸዋል? የለም፣ ገብቻ አላየሁትም። ነገ ከባለቤቱ ቁልፍ ተቀብለህ ልጠራኝ ትችላለህ። እሺ፣ ዛሬ ማታ ስልክ ደውልላቸውና ቁልፉን እንዲልኩ አደርጋለሁ። ስንት ክፍሎች ይኖረው ይመስልሃል? ቤቱ በጣም ትልቅ ስለሆነ ቢያንስ አስር ክፍሎች ይኖሩት ይሆናል። መንገዱስ? መብራት አለው? አዎ መብራት አለው። ሰፈሩ ሌሊቱን በሙሉ ብርሃን ነው ማለት ነው? አዎ ብርሃን ነው። ታዲያ የቤቱን ክራይ ጠይቀው መልሱን አገኙልኝ? የለም፣ ረሳሁት። ታዲያ መቼ ልትጠይቅልኝ ነው? ነገ ጠይቄ ነግርሃለሁ። ስንት መኝታ ቤትና መታጠቢያ ቤት አለው? እፎቅ ላይ ሦስት መኝታ ቤትና ሁለት መታጠቢያ ቤት አሉት። ምድር ቤቱ ስንት ክፍሎች አሉት? ምድር ቤቱ አንድ ማረፊያ ቤት፣ ምግብ ቤትና አንድ ሽንት ቤት አሉት። መኝታ ቤቶች ውስጥ ቁም ሳጥኖች አሉ? አዎ፣ በሶስቱም ክፍሎች ውስጥ በጣም ጥሩ ጥሩ ቁም ሳጥኖች አሉ። እሺ፣ እኔ እዚህ ለመግባት ብፈልግ ለውሃና ለመምራት ማናችን ይከፍላል? እርስ ሆኖ ለዚህ እኔ የከፈልሁ እንደሆን የቤቱ ኪራይ ስንት ይሆናል? ሶስት መቶ ብር ይሆናል። ለውሃና ለመብራት በወር የሚፈጀው ሀያ አምስት ብር ብቻ ነው። አዎ ከዚያ በላይ አይወስድም። እርስዎ በስንት መከራየት ይፈልጋሉ? በሁለት መቶ ሰባ አምስት ብር ቢያከራዩኝ ይገባበታለሁ። እርስዎ ባሉት ዋጋ ባከራየው የመብራቱን ዋጋ ይችላሉ? የለም፣ ሁሉንም እርስዎ ይቻሉ። መስኮቶቹ በሙሉ መጋረጃ አሏቸው? አዎ፣ ሁሉም ባለመጋረጃ ናቸው። ማረፊያ ቤቱስ ምንጣፍ አለው? ማረፊያ ቤቱ ምንጣፍ የለውም። የመዝጊያዎቹ ቁልፎች በሙሉ ደህና ይሠራሉ? አዎ ሁሉም አዲስ ነው። ታዲያ ወለሉን መቼ በሰም ያስጠርጉታል? ነገ ቀኑን በሙሉ እሱን ሳስጠርግና ሳስወለውል እውላለሁ። በሩ ላይ መብራት ስለሌለ እንዳስገባለሁ ይፈልጋሉ? አዎ በጣም ደስ ይለኛል። ታዲያ ቤቱን አስጠርገው ሲጨርሱ ሊነግርኝ ይችላሉ? አዎ ነገ ማታ አስታውቀዎታለሁ። የቤቱን ኪራይ የምከፍለዎት በየወሩ መጀመሪያ ነው ወይስ መጨረሻ? በየወሩ መጀመሪያ ላይ ነው። በወሩ መጀመሪያ ግማሹን፣ መጨረሻ ደግሞ የቀረውን ልከፍለ እችላለሁ። ለርሰዎ ምቹ ከሆነ እኔ ግድ የለኝም። እንግዲያስ ውሉን መቼ እንፈራረም? እኔ አሁንም ቢሆን ግድ የለኝም። ናራቲቭ ድርሰት በቅርብ ጊዜ ውስጥ የቤት ኪራይ ይወደዳል። መወደድ አሽከሩን ወደ ከተማ ላከው። ገረዷ ቤት ውስጥ ትሰራለች። በአቶ ከበደ የአጥር ግቢ ውስጥ ጥሩ ጥሩ አበባዎች አሉ። አጥር። የበጋ ልብስ በመስከረም ስለሚረክስ በዚያን ጊዜ መግዛት ይሻላል። መርከዝ በዚህ አያያዝ ሥራውን በቅርብ ቀን ውስጥ እንጨርሳለን። የቤት ክራይ በኢትዮጵያ ውስጥ በጣም ውድ አይደለም። በትልቅ ከተማዎች ውስጥ እንደ አዲስ አበባ፣ አስመራና ድሬዳዋ የቤት ክራይ ጥቂት ወደድ ያለ ነው። ምክንያቱም እነዚህ ከተማዎች የንግድ ቦታዎች ከመሆናቸው በላይ ብዙ የውጭ አገር ሰዎች ስለሚኖሩባቸው የቤት ኪራይ በየጊዜው እያደገ ሄዷል። አንድ ሰው ቤት ለመከራየት ሲፈልግ ወደ ቤቱ ጌታ ዘንድ ሄዶ ስለ ዋጋው መነጋገር አለበት። የቤቱ ክራይ የሚወሰነው በተከራዩና በአከራዩ መካከል በሚደረገው ስምምነት ነው። ተከራዩ አሽከርና ገረድ እንዲሁም ቤተሰብ ያለው እንደሆነ ትልቅ ቤት ያስፈልገዋል። ከከተማ ወጣ ብሎ ለመኖር ከፈለገ ራሱን የቻለ አጥር ግቢ ያለው ቤት በቀላል ዋጋ ያገኛል። ብዙ ቤተሰብ ያላቸው ሰዎች የልጆቻቸውን ጤንነት ለመጠበቅ ሲሉ ከከተማ ወጣ ብለው ይከራያሉ። ብዙ ዓመት በኪራይ ቤት ከመቀመጥ ይልቅ ቤት መስራት ስለሚረክስ የከተማው ነዋሪዎች የራሳቸውን ቤት ለመስራት ይወዳሉ። ከቅርብ ጊዜ ጀምሮ መንግስት ቤቶች እየሠራ ለሕዝብ ያከራያል። የመስሪያ ዋጋና ሠራተኛ ርካሽ በመሆኑ መንግሥት የሚያከራያቸው ቤቶች ክራያቸው በጣም ቀላል ነው። በዚህ አያያዝ የቀጠለ እንደሆን ወደፊት የቤት ክራይ ችግር እየተቀነሰ ይሄዳል። ጥያቄዎች የቤት ኪራይ ለማግኘት የት መሄድ ያስፈልጋል? የቤት ኪራይ በኢትዮጵያ ውስጥ እንዴት ነው? አንድ በጣም ጥሩ ቤት በወር ስንት ይከራያል? ኢትዮጵያና አሜሪካ ውስጥ ቤት የመፈለግ ዘዴ አንድ አይነት ነው? በኢትዮጵያና በአሜሪካ ውስጥ የቤት መፈለግ ዘዴን ልዩነት አስረዳ። አቶ ዮሐንስ ቤት የት አገኘ? አቶ ዮሐንስን ቤት ማን አፋለገው? አቶ ዮሐንስ የተከራየውን ቤት አይነት ባጭሩ ግለጽ። የቤት ኪራዩን ችግር ለማሻሻል መንግሥት ምን ያደርጋል? This is the end of Unit 46.